በዩናይትድ ስቴትስ ፕሬዚዳንታዊ ምርጫ ሂደት በክሊቭላንድ ከተማ የተከፈተው የሪፐብሊካን ፓርቲ ጉባኤ ሁለተኛ ቀኑን ይዟል። ሁለተኛ ቀኑ የዛሬ ማክሰኞ ውሎ አሜሪካን መልሰን ወደ ስራ እናስገባት የሚል ነው። ሙሉውን ቀን የተለያዩ ዝግጅቶች ነበሩ። ማምሻው ላይ ደግሞ ታላላቅ ንግግሮች ይደረጋሉ። እየተከታተልኩ ዘግባለሁ። የትናንትናውንም ዘገባ ይዣለሁ። አመሰግናለን ሰሎሞን አባተ ነው ከስፍራው የተጠናከረውን ዘገባም በምሽቱ አብይ ርዕስ እናቀርባለን አድማጮች የተባበሩት መንግስታት ድርጅት የሰላም መልእክተኛ አሜሪካዊቱ ተዋናይ ቻርሊስ ቴሮን እንደ አውሮፓውያን ዘመን አቆጣጠር በ2030 የመጨረሻው ዓመታዊ ዓለም አቀፍ የኤድስ ጉባኤ ይሁን ስትል ጥሪ አሰምታለች። ከምሽቱ ዜና መካከል ደግሞ ቀደም ሲል እንዳልነው ሁለተኛ ቀኑን የያዘው የሪፐብሊካን ፓርቲው ጉባኤ አንዱ ዜናችን ነው። የፌዴራል ጠቅላይ ፍርድ ቤት ወደ ኢትዮጵያ ስኔት ይግባኝ ሰሚ ችሎት ዳኛ አልተሟላም በማለት በአቶ ሀብታሙ አያሌው ላይ በተጣለው የጉዞ እገዳ ውሳኔ መስጠት አለመቻሉ ተገለጠ። ደቡብ ሱዳን ውስጥ ያሉት የተባበሩት መንግሥታት ድርጅት ሰላም ጠባቂ ኃይሎችን የሚያጠናክር ኃይል እንዲመደብ የሚል ሀሳብ የአፍሪካ ሕብረት ደግፎ ጥያቄውንም አቅርቧል የሚሉ ይገኙባቸዋል። መደበኛው ሳምንታዊ ቅንብር ሐኪሙን ይጠይቁና እንዲሁም ምጣኔ ሀብትና ንግድ በሁለተኛው አጋማሽ ጠብቋቸዋል። ጤና ስጥልን እንደምናመሻቸው ክቡራትና ክቡራን አድማጮች ከዛሬ ማክሰኞ ሐምሌ 12 2008 ዝግጅታችን ጋር ትርኛ አስተናጋጆች አሉላ ከበደና አዲሱ አበበ፣ ፕሮግራሙን የሚመራልን ደግሞ ንጉሶ ታምሬ፣ የስርጭት መሐንዲሱ ግሬግ በርንስ ነው። አብራችሁን አምሹ እነሱም አብረውን ያመሻሉ። በቅድሚያ ዜናውን እናነባለን። በዩናይትድ ስቴትስ ፕሬዝዳንታዊ ምርጫ ሂደት ሁለተኛ ቀኑን የያዘው የሪፐብሊካን ፓርቲ ጉባኤ የዛሬ የመነጋገሪያው ትኩረት ኢኮኖሚ መሆኑ ተገለጠ። በትናንቱ የመክፈቻ ቀን የፓርቲው እጩ ተወዳዳሪ የሆኑት የዶናልድ ትራምፕ ባለቤት ሚላንያ ትራምፕ ባለቤቴ ድንቅ መሪና ዩናይትድ ስቴትስ የሚያስፈልጋትን ለውጥ ሊያመጡ የሚችሉ ብቸኛ መሪ ናቸው ሲሉ አወድሰዋቸዋል። ዛሬ ደግሞ የፓርቲው አንጋፋና ነባር አባላት ንግግር ያደርጋሉ። ዋና ዋናዎቹ የዩናይትድ ስቴትስ ምክር ቤት አፈጉባኤ ፖል ራያን፣ የቀድሞዎቹ ፕሬዚዳንታዊ ተወዳዳሪ የነበሩት ክሪስ ክሪስቲ እና ቤን ካርሰን ይገኙባቸዋል። ቅድም ሲል ሰሎሞንም እንደገባው እና እኛም እንደገለጥ ነው ዘገባ አለን በዕለቱ አብይር የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት ዳኛ ባለመሟላቱ ምክንያት በአቶ ሀብታሙ አያሌው ላይ በተጣለ የጉዞ እገዳ ውሳኔ መስጠት እንዳልቻለ አስታውቋል። የቤተሰቡ አባላት እንደገለጡት የተፈጠረ ሁኔታ ከፍተኛ ስጋት ፈጥሮባቸዋል። መለስካቸው አመሃ ተከታትሎታል። የቀድሞ አንድነት ፓርቲ የህዝብ ግንኙነት ኃላፊ በነበረው በአቶ ሀብታሙ አያሌው ላይ ይሄው ጠቅላይ ፍርድ ቤት ቀደም ሲል የጣለውን የጉዞ እግድ ለማንሳት ሲጠበቅ የቆየ ቢሆንም ዛሬም ለመወሰን እንዳልቻለ አስታወቀ። ፍርድ ቤቱ የሰጠው ምክንያት ዳኛ አልተሟላም የሚል እንደነበረም ችሎት ቀርበው የነበሩት የአቶ ሀብታሙ አያሌው ባለቤት ወይዘሮ ቤተልሔም አዛናውና የቅርብ ጓደኛው የቀድሞው የአንድነት ፓርቲ አመራር አባል አቶ ዳንኤል ሽበሺ ለቪኦኤ አስረድተዋል። ጨምረው እንዳብራሩትም ቀደም ሲል ፍርድ ቤቱ አቶ ሀብታሙ አያሌው አሁን ያጋጠመው የጤና መታወክ ያለበት ደረጃ በሀገር ውስጥ ለመታከም የሚችል እንዳልሆነና በግድ ለሕክምና ከሀገር ውጭ መጓዝ እንዳለበት የሚያስረዳ የሐኪም ማስረጃ እንዲያመጡ በታዘዘው መሰረት ይህንኑ ማስረጃ ማቅረባቸውን አስታውሰዋል። ይሁንና በተጨማሪ የሐኪሞች ቦርድ የፈረመበት ማስረጃ እንዲመጣ ስለታዘዘ ይኸውም በትናንትና ዕለት ተሟልቶ መቅረቡንም ለፍርድ ቤቱ እንዳስረዱ አቶ ዳንኤል ገልጸዋል። ዳኛ ግን ማሟላት ያለበት መንግስት እንደሆነ ለችሎቱ እንደጠቆሙና በዚህ ምክንያት የዜጎች ፍትህ የማግኘት መብት መስተጓጎል እንደማይገባው ለፍርድ ቤቱ አቤት ማለታቸውን ዘርዝረዋል። ፍርድ ቤቱ በበኩሉ ችሎቱን የሚያሟላ ዳኛ እንደተመደበ፣ ይሁንና ዛሬ ሊደርሱ እንዳልቻሉና በሚቀጥሉት ቀናት ሊሰየሙ እንደሚችሉ ገልጾ እስከ መጪው አርብ ድረስ እንዲከታተሉ ነግሯቸዋል። ወይዘሮ ቤተልሔምና አቶ ዳንኤል ለቪኦኤ እንዳሉት የአቶ ሀብታሙ ቤተሰብና ወዳጆቹ በእነሱ በኩል ሊደረግ የሚችለውንና ህግ የሚጠይቀውን ሁሉ አሟልተው ምንም አይነት ውጤት ለማስገኘት አለመቻላቸው ለከፍተኛ ስጋትና ጭንቀት ዳርጓቸዋል። አቶ ሀብታሙ አያሌው አቃቢ ሕግ ቀደም ሲል በበታች ፍርድ ቤት የመሠረተበትን የሽብር ወንጀል ክስ መከላከል ሳያስፈልገው በነጻ የተሰናበተ ቢሆንም አቃቢ ሕግ ለጠቅላይ ፍርድ ቤት ይግባኝ ስላለ የጉዞ ግድ እንደተጣለበት አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ደቡብ ሱዳን ውስጥ ያሉት የተባበሩት መንግስታት ድርጅት ሰላም ጠባቂ ኃይሎች የሚያጠናክር ኃይል እንዲመደብ የሚለውን ሀሳብ የአፍሪቃ ህብረት መደገፉ ይታወቃል። ጥያቄውም ኪጋሊ ሩዋንዳ ላይ እየተካሄደ ባለው የህብረቱ ጉባኤ ይጸድቋል። የህብረቱ ጉባኤ ያጸድቀው አጸድቆታል የተባለው ሀሳብ ወደ ተባበሩት መንግስታት ድርጅት ጸጥታ ምክር ቤት እንደሚላክም ተገልጧል። መጽሔት ዝርዝር ዘገባ ያቀርብበታል። በአመቱ ማለት በየአመቱ 2.5 ሚሊዮን ሰዎች በኤችአይቪ እያዛሉ ሲል በቅርቡ የተካሄደ አንድ ዓለም አቀፍ ጥናት አመለከተ። ወረርሽኙ በከፍተኛ ደረጃ ተዛምቶ በአመት 33 ሚሊዮን አዳዲስ የቫይረሱ ተጋላጮች ከነበሩበት እንደ አውሮፓ ቆጣጠር ከ1997 ዓ ም ወዲህ ባሉት አስር ዓመታት ውስጥ የቫይረሱ ስርጭት መጠን በንጽጽር ተመሳሳይ እንደነበር ጥናቱ ይጠቁማል። ባለፈው 2015 ዓ ም በተካሄደው ጥናት መሰረት በአመቱ ለቫይረሱ ከተጋለጡ 75 ከመቶ ከሳራ በታች ባሉ የአፍሪካ አገሮች ስምንት ነጥብ አምስት ከመቶ በደቡብ እስያ መሆኑን ጥናቱ ጠቁሟል። የደርባኑን ሀያ አንደኛ ዓለም አቀፍ የኤድስ ጉባኤ መክፈቻ በተመለከተ ዘገባ በመጽሔቱ ክፍለ ጊዜ ይቀርባል። በቱርኩ መፈንቅለ መንግስት ሙከራ በተሳተፉት ላይ የበቀል እርምጃ እንዳይወሰድ ጠቅላይ ሚኒስትሩ ቤናሊ ይልድሪም ዛሬ ማክሰኞ ሕዝቡን ማስጠንቀቃቸው ተገለጠ። የጠቅላይ ሚኒስትሩ ማስጠንቀቂያ ይፋ የተደረገው ከዩናይትድ ስቴትስና ከሌሎች ምዕራባውያን አገሮች መሪዎች የተሰነዘረውን ማሳሰቢያ ተከትሎ መሆኑም ተገልጠዋል ጠቅላይ ሚኒስትር ይልድሪም ወንድማማችነት በሚል ርዕስ ባስተላለፉት ጥሪ ማንም ሰው የበቀል እርምጃ ሊወስድ አይገባውም። የህግ የበላይነት ባለበት አገር ውስጥ ይህን ሊሆን ከቶ አይገባም ነው ያሉት። በደቡባዊቷ የዩናይትድ ስቴትስ ሉዊዚያና ግዛት የሚገኝ አንድ ማህበረሰብ በቀድሞ የባህር ኃይል አባል በነበረ ሰው ከተገደሉት ሶስት የፖሊስ መኮንኖች ለአንደኛው ትናንት ሰኞ የሻማ ማብራት ተማጽኖና ጸሎት ተደርሷል። በዚህ ቤተን ሩዥ ውስጥ በተካሄደው የጸሎትና የሻማ ማብራት ተማጽኖ ስነ ስርዓት ላይ በብዙ ሺህ የሚቆጠር ህዝብ መገኘቱም ታውቋል። ይህ ያለፈውን እሁድ ጥቃት የፈጸመው ሰው የዚያ አካባቢ ሌላው ቀርቶ የሉዚያና ነዋሪም አይደለም። የአካባቢያችን ማህበረሰብ ጠንካራና በችግር ወቅትም የሚደጋገፍ ነው። ከአካባቢያችን ውጭ መጥቶ ችግር የሚፈጥር ማንም ሰው እዚህ ቦታ እንደሌለው ማወቅ አለበት፣ ሲሉ የቤተን ሮዥ ነዋሪ የሆኑት ኮሪ ሲልቨስት ንግግር አድርገዋል። የሉዚያናው ገዢ ጆን ቤል ኤድዋርድስ በበኩላቸው ጥቃቱን ያደረሰው ሎንግ ፍጹም ሰይጣናዊ ስራ ነው የፈጸመው ሲሉ በትናንቱ የሻማ ማብራት ስነስርዓት ላይ ተናግረዋል። ሰሜን ኮሪያ የደቡብ ኮሪያን የታሃድ ሚሳኤል በመቃወም በበቀል እርምጃ እንደምትወስድ በዛተችው መሰረት በዛሬ ሁለት ሶስት ተምዘግዛጊ ሚሳይሎችን መተኮሷ ተገለጠ። ፒዮንግያንግ ዛሬ የተኮሰቻቸው ሚሳይሎች መካከለኛ ፍጥነት ያላቸውና ከኮሪያ ባህረ ገብ መሬት በስተምዕራብ ባለው ባህር ላይ ከማረፋቸው በፊት ከ500 እስከ 600 ኪሎ ሜትሮች የሚጓዙ መሆናቸውን የዩናይትድ ስቴትስም ሆነ ደቡብ ኮሪያ በተመሳሳይ አስታውቋል። ቶኪዮ ሰሜን ኮሪያን ከሚሳይል ተኩስ ሙከራ አውግዛ የወደፊት ዛቻና ማስፈራሪያን ለመቋቋምም ከዩናይትድ ስቴትስ እና ከደቡብ ኮሪያ ጎን እንደምትቆም አስታውቃለች። የጃፓኑ መከላከያ ሚኒስትር ስለዚህ ጉዳይ ሲናገሩ ሰሜን ኮሪያ ከእንዲህ አይነቱ ድርጊቷ እንድትታቀብ እናስጠነቅቃለን ብለው፣ አሊያ ግን አላስፈላጊ ነው የምንለውን እርምጃ ለመውሰድ እንገደዳለን ብለዋል። በመጨረሻም ዓለም አቀፉ የኦሎምፒክስ ኮሚቴ ኃይል ሰጪ መድኃኒት በመውሰድ ቅሌት ውስጥ ተዘፍቀዋል የተባሉትን የሩሲያን አትሌቶች በሙሉ ብራዚል ውስጥ ከሚካሄደው ከመጪው የኦሎምፒክ ጨዋታዎች ያግድ እንደሆን ዛሬ ማክሰኞ ይወስናል ተብሏል። በዚሁ መሰረት ዛሬ የኮሚቴው ስራ አስፈጻሚ ኮሚቴ የስልክ ውይይት የሚያካሄድ ሲሆን ይህ ደግሞ ዓለም አቀፉ የጽረ ኃይል ሰጪ መድኃኒት መስሪያ ቤት በሱቺ ሩሲያ ከክረምት ኦሎምፒክስ ውድድር ወቅት በሩሲያ አትሌቶች ዙሪያ የቀረበውን ሪፖርት ይፋ ባደረገ ማግስት የሚካሄድ እንደሆነም ታውቋል። ዓለም አቀፉ የጽረ ኃይል ሰጪ መድኃኒት መስሪያ ቤት ዓለም አቀፍ ኦሎምፒክስ ኮሚቴ የሩሲያን አትሌቶች በሙሉ ከብራዚሉ ጨዋታ እንዲሰርስ ጥሪ ያስተላልፋል አይኦሲም ማለት ነው። ዓለም አቀፉ የኦሎምፒክ ኮሚቴም ትናንት ሰኞ ባወጣው መግለጫ በሩሲያ አትሌቶች ዙሪያ የቀረበውን ዘገባ በተለይም ከሩሲያው የስፖርት ሚኒስቴር ጋር በመተባበር በጥንቃቄ እንደሚመረምረው አመልክቷል። አድማጮች ዜናው አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት የሚተላለፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበደና አዲሱ አበበንን። የሰዓቱን የዓለም ዜና ነበር ያደመጣችሁት። በስርጭታችን የጊዜ ሰሌዳ መሰረት ቀዳሚው የምሽቱ አብይ ርዕስ ነው እየተቀነባበረ እንደደረሰ እናቀርባለን። አሁን አንድ ከሁለተኛው አጋማሽ ለቅምሻ የሚሆን እናሰማ። ይሄ የሆር መጮህና መንጓጓት ብቻውን ከሆነ በጤና ላይ የሚያመጣው ምንም ጠንቅ የለውም። የበሽታ ምልክትም ማለት አይደለም። እርግጥ ሰው መሀል ሆኖ ባለቤቱን ግራ ከማጋባት በስተቀር ሌላ የሚያስከትለው ምንም አይነት ጠንቅ የለም። የሰማችኋቸው ዶክተር ሞገስ ገብረ ማርያም ይባላሉ። በዚህ በዩናይት ስቴትስ በቦልቲሞር ከተማ በሚገኘው የቦን ሶኩርስ ሆስፒታል የኩላሊትና የውስጥ ደዌ ልዩ ሕክምና ባለሙያ ናቸው። የሆድ መንጓጓትና የተለያዩ ድምፆች ምንድን ናቸው በሚል ከበርከት ካሉ አድማጮች የደረሰን ጥያቄ መነሻ በማድረግ በሐኪሙን ይጠይቁ ለተነሱ ጥያቄዎች ማብራሪያ ሰጥተዋል። ሁለተኛው አጋማሽ ጠብቋቸው። አሁን ወደ ቀዳሚው የመጽሔት ዘገባ አዎ መጽሔት ለትንታኔ ያቀረባቸውን የመጀመሪያውን ርዕስ እናሰማለን። ቀደም ሲል እንዳልነው ግን የዕለቱ አብይ ርዕስ በክሊቭላንዱ የሪፐብሊካን ፓርቲ ጉባኤ ዙሪያ ሰሎሞን አባተ ከዚያ የሚልክልን ዘገባ እየተዘጋጀ እየተሰናዳ ነው። እንደደረሰ እናቀርብላቸዋለን። በኦሃዮ ግዛት ክሊቭላንድ ከተማ እየተካሄደ ስላለው ማለቴ ነው። ወደሚቀጥለው እንሄድ። የአፍሪቃ ህብረት ደቡብ ሱዳን ውስጥ ያሉትን የተባበሩት መንግስታት ድርጅት ሰላም ጠባቂ ኃይሎችን የሚያጠናክር ኃይል እንዲመደብ የሚለውን ምክር ሀሳብ የሚለውን ሀሳብ ደግፏል። ኪጋሊ ሩዋንዳ ላይ በመካሄድ ያለው የአፍሪካ ህብረት ጉባኤ ጥያቄውን አጽድቋል። የጸደቀው ሀሳብ ወደ የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት ይላካል ተብሏል። የአሜሪካ ድምፅ ዘጋቢ ኒክ ሎንግ ከኪጋሊ የላከውን ዘገባ አዳነች ፍሳዬ ታቀርባለች። የአፍሪካ ርዕሳነ ብሔራት ምላሽ የሰጡት ባለፈው ቅዳሜ በደቡብ ሱዳን ያሉት የአካባቢ መሪዎችና የተባበሩት መንግስታት ድርጅት ተወካዮች ተገናኝተው ከተነጋገሩ በኋላ ላወጡት መግለጫ ነው። መግለጫውን ያወጡት የምስራቅ አፍሪካ ሀገሮች የልማት ትብብር በይነ መንግስታት ኢጋድ፣ ደቡብ አፍሪቃ፣ ናይጀሪያና አልጄሪያ ሲሆኑ የተባበሩት መንግስታት ድርጅት በደቡብ ሱዳን ያለው የሰላም ጥበቃ ተልዕኮውን በአዲስ መልክ በተሻሻለ ውክልና እንዲያሰፋው ጥሪ አቅርበዋል። ተልዕኮ እንዲሻሻል የተፈለገው በደቡብ ሱዳን ያሉትን ተቀናቃኝ ኃይሎችን ለይቶ የሚጠብቅ ክልላዊ ኃይል እንዲመደብ ነው። የአፍሪካ ሕብረት የሰላምና የጸጥታ ኮሚሽነር ስሜል ቸርጊው የአፍሪካ ሕብረት ኢጋድና ሌሎቹ ሀገሮች ያቀረቡትን ጥያቄ እንደሚደግፍ አረጋግጠዋል። አፍሪካዊ ኃይል በደቡብ ሱዳን የመመደብ ሀሳብ በተባበሩት መንግስታት ድርጅት ሲገፋበት ቆይቷል። ሁሉም ጥያቄዎች በአፍሪቃ ህብረት ጉባኤ ተቀባይነት አግኝተዋል። ስለሆነም ይፋ በሚደረጉት ውሳኔዎች ውስጥ ማግኘት ይቻላል። የአፍሪካ ህብረት በምስራቅ ኮንጎ ዴሞክራሲያዊ ሪፑብሊክ ያለውን የአፍሪካ ጣልቃ ገብ ግብረ ኃይል አይነት ሰላም ጠባቂ ኃይሎች እንዲኖሩ ራዕይ እንዳለው ለጋዜጠኞች ተናግረዋል። ጉዳዩ በተባበሩት መንግስታት ድርጅት በሚያገኘው ድጋፍ ላይ ስለሚወሰን ወታደራዊ ኃይል የሚመደብበት ጊዜ ገና አልተወሰነም። በአጠቃላይ ሲታይ የተባበሩት መንግስታት ድርጅት የሰላም ጠባቂ ጠንካራ ተልዕኮ ያላቸው ኃይሎች እንዲሆኑ ያስፈልጋል ይላሉ። ቸርጊዩ እንደሚመስለኝ በአፍሪካ ካሉት የተባበሩት መንግስታት ድርጅት ተልእኮዎች አብዛኞቹ ውክልናቸውን የማደስ አስፈላጊነት እንዳለ ነው አሁን እየተገነዘብን ያለ ነው። ለምሳሌ ሰሜን ማሊን ብንመለከት የመንግስታቱ ድርጅት የሰላም ማስጠበቅና የማስከበር ውክልና የለውም። የሚጠበቅ ሰላም ካለ ነው እዛ ያሉት አፍሪቃዊ ወታደሮችን በአፍሪቃ መመደብ የሚጠቅመው ከባድ ሁኔታዎች ሲከሰቱ እርምጃ ለመውሰድ ዝግጁ መሆናቸው ነው። የአፍሪካ ህብረት የሰላምና የጸጥታ ኮሚሽነር ስማኤል ቸርጊ አያይዘውም የደቡብ ሱዳን መንግስት በሀገሪቱ ተጨማሪ የውጭ ወታደሮች እንደማይፈልግ መናገሩን አምነው በመቀበል መደራደር ያስፈልጋል ብለዋል። ትናንት ሰኞ የተጠናቀቀው የአፍሪካ ህብረት ጉባኤ በቡሩንዲ፣ በሊቢያና በሶማሊያ ስላለው የሰላምና ጸጥታ ጉዳይ እንዲሁም አሸባሪነት ስለሚደቅ ነው አደጋም ተወያይተዋል። የአፍሪካ ሀገሮች በውዴታ ገንዘብ የሚያዋጡበት ጸረ ሽብር ወይም ሽብርን ለመከላከል የሚያስችል ተቀማጭ ገንዘብ ለመመደብም ተወስኗል። በጉባኤው ቀጣዩን የአፍሪካ ህብረት ኮሚሽን ሊቀመንበር ለመምረጥ ሁለት ጊዜ ተሞክሮ አስፈላጊውን የሁለት ሶስተኛ አብላጫ ድምፅ ያገኘ ስለሌለ የምርጫው ጊዜ እንዲተላለፍ ተደርጓል። ሞሮኮን ወደ አፍሪካ ህብረት አባልነት ስለመመለስ ጉዳይ በጉባኤው በኦፊሴል የተነሳ ነገር እንደሌለ ቸርጊው ጠቁመዋል። ዓለም አቀፉ የኤድስ ጉባኤ ደርባን፣ ደቡብ አፍሪካ ላይ ሁለተኛ ቀኑን የያዘ የተባበሩት መንግስታት ድርጅት የሰላም ምልክተኛ አሜሪካዊቱ ተዋናይት ቻርሊስ ቴሮን እንደ አውሮፓውያን የዘመን አቆጣጠር 2030 የመጨረሻው አመታዊ ዓለም አቀፍ የኤድስ ጉባኤ የሚካሄድበት ይሁን ስትል ነው ጥሪ ያቀረበችው። ቴሮን ጥሪውን ያሰማችው ትናንት ሰኞ ደርባን ከተማ ላይ በተከፈተው ሀያ አንደኛው አለም አቀፍ የኤድስ ጉባኤ መክፈቻ ላይ ባሰማችው ንግግር ነው። የተባበሩት መንግስታት ድርጅት ኤች አይቪ ኤድስን በ2030 ዓ.ም ለማስወገድ የያዘው ራእይ እንዲሳካ መንግስታት፣ ተመራማሪዎችና ጉዳዩ የሚመለከታቸው ክፍሎች ሁሉ በሽታውን የበለጠ ወጪና አቅም መድበውለት እንዲዋጉት ነው ያሳሰበችው። ትሶ ኩማሎ ከደርባን ያጠናቀረውን የዚህን ዘገባ ዝርዝር ቆንጂታየ ይዛቀርባለች። ተዋናይት ሻርሊስ ቴሮን በጉባኤው የመክፈቻ ስነ ስርዓት ላይ ባሰማችው ንግግር ዓለማችን እስካሁን ሀያ አንድ ዓለም አቀፍ ጉባኤዎችን አስተናግዳለች። ነገር ግን እስካሁን ወረርሽኙ መድኃኒቱ አልተገኘለትም ያሳዝናል ብላለች። ሳይንቲስቶች በበሽታው አሁንም የብዙ ሰው ሕይወት መጥፋቱ የቀጠለበት ዋናው ምክንያት የመከላከያ ክትባቱ አለመገኘት መሆኑን ነው የሚናገሩት። ተዋናይት ቴሮን ግን ችግሩ ያለው አመለካከት ጋ ነው ባይነች። We value men more than women. Straight love more than gay love. ወንዶችን ከሴቶች በላይ አድርገን እንመለከታለን። ለወንድና ሴት ፍቅር ከተመሳሳይ ጾታ ፍቅር የበለጠ ክብር እንሰጣለን። ለነጭ የቆዳ ቀለም ከጥቁር በላይ፣ ሀብታምን ከደሃ፣ አዋቂዎችን ከታዳጊዎች በላይ እናከብራለን። ይህን መልእክቷን ታዲያ መድኃኒት ለሚያስፈልጋቸው ሁሉ አቅማቸው በሚፈቅደው ዋጋ ይዳረስ በማለት በጉባኤው አዳራሽ ደጃፍ ሰላማዊ ሰልፍ አድርገው ድምጻቸውን ያሰሙ ጸረ ኤድስ ተሟጋቾች እጅጉን ወደውላታል። ኢኒኪ እምፑሎ በደቡብ አፍሪቃ ለሲቪል መብቶች ከበሬታ የሚሟገት ሴክሽን 27 የተባለ ቡድን የህዝብ ግንኙነት ተጠሪ ናቸው። ይ በአሁኑ ጊዜ ኤች አይቪ በደማቸው ካለባቸው 36.9 ሚሊዮን ሰዎች ውስጥ ሕይወት አድን የሆነው ጸረ ኤች አይቪ መድኃኒቶችን የሚያገኙት 17 ሚሊዮን ብቻ ናቸው። 20 ሚሊዮኑ በጠቅላላ መድኃኒቱን አያገኙም። አሁኑኑ ሊሰጣቸው ይገባል። በጡረታ ላይ ያሉት ደቡብ አፍሪቃዊው ጳጳስ የማህበራዊ መብቶች ተሟጋቹ አቡነ ዴዝመን ቱቱ በጉባኤው መክፈቻ ስነ ስርአት ላይ በቪዲዮ ባስተላለፉት መልእክት በኤች አይ ቪ ኤድስ ዋናው ተጠቂ ደሃው የመሆኑን ሀቅ ቁልጭ አድርገው ነው ያስቀመጡት። ካታስትሮፊ ሄዘን አንሆሊ ሪሌሽንሽፕ ቱ ፖቨርቲ ቱ ኢንጃስቲስ ኤንድ ቱ ዲስክሪሚኔሽን መቅሰፍት ከድህነት ከፍትህ መጓደልና ከአድሎ ጋር አንዳች ክፉ ቁርኝት አለው። መከራ ድሃን የተገፋን ይወዳል። የፊልም ተዋናይቱ ቻርልስ ቴሮን በበኩሏ ኤድስን አጥፍተን ለመገኘት የቀሩን አራት ዓመታዊ ጉባኤዎች ብቻ ናቸው ስትል አሳስባለች። ኤድስን በ2030 ልናጠፋው አልመንበታል። እስከዚያ ድረስ አራት ጉባኤዎች ይቀሩናል፣ የመጨረሻችን መሆን አለባቸው። ኤች አይ ቪ ኤድስን ይበልጡን ጠንክሮ ለመውጋት በታለመው በደርበኑ ጉባኤ ላይ ከአለም ዙሪያ ከ18 ሺ በላይ መልእክተኞች እየተካፈሉ ናቸው። ጉባኤው የፊታችን አርብ ሲጠናቀቅ የአለም ህዝብ መድኃኒቱን እጃችን ለማድረግ ተቃርበናል ወይስ ገና ምኑ ተይዞ? የሚለውን ዜና እየተጠባበቀ ነው። ማኅበረሰቦች እርስ በርስ እየተጋመዱበት የአብሮነት ሐረግ ለመበጣጠስ የተጠነሰሱ የክፋት ምግባሮችን ለመቋቋም አሜሪካውያን በአንድነት እንዲቆሙ ሲሉ የዩናይትድ ስቴትስ ባለሥልጣናት ጥሪ ያሰሙ። ባለፈው እሁድ ጨምበል አጥልቆ በባትን ሩዥ ሶስት ፖሊሶችን የገደለው ሰው ማንነት ይፋ ያደረጉት ባለሥልጣናት የቀድሞው የዩናይትድ ስቴትስ የጦር ኃይል አባል የነበረ የ29 ዓመት ጋብን ሎንግ የተባለ ግለሰብ መሆኑ ታውቋል። ስሙን ኮዝሞ አውሳር ስቴፕናራ በሚለውጦ ፀረ መንግስት የሆኑ መልእክቶችን በማህበራዊ መገናኛ ዘዴዎች ሲያስተላልፍ እንደነበርም ተናግረዋል። የአሜሪካ ድምጿ ዝላቲካ ሆክ ያጠናቀረችውን ዘገባ አሉላ ከበደ ያቀርባል። ባለሥልጣናቱ እንዳስረዱት ተጠርጣሪው ነፍሰ ገዳይ የተገደለው እሁድ ማለዳ ላይ ከባተን ሩዥ ፖሊሶች ጋር የተኩስ ልውውጥ ባደረገበት ጊዜ ነው እንደተባለው ሚዙሪ ክፍለ ግዛቷ የካንሳስ ከተማ ነው ወደ ሉዚያና የመጣው በማኅበረሰባችን ላይ በተለይም ደግሞ በማኅበረሰባችን የሕግ አስከባሪ አካላት ላይ ጥቃት ለማድረስ ሆን ብሎ ከሌላ ቦታ የመጣ ግለሰብ ነው ነው ያሉት። የሦስቱ ፖሊሶች ግድያ ዜና የተሰማው ከዳላስ ከተማ አምስት ፖሊሶች በአልሞ ተኳሽ ነፍሰ ገዳይ ከተገደሉና ብዙም ካነጋገረ ጥቂት ቀናት በኋላ ነው። ሁለቱም በፖሊሶች ላይ የተቃጡት ጥቃቶች የደረሱት ታዲያ በአገር አቀፍ ደረጃ ከፍተኛ ተቃውሞ የቀሰቀሱት በባተር ሩዥና በሚኒሶታ ከአንድ ሳምንት ባነሰ ጊዜ ውስጥ ጥቁር አሜሪካውያን በነጭ ፖሊሶች ከተገደሉና ክፉኛም እያነጋገሩ ከቆዩ ከሰነበቱ በኋላ ነው። ፖሊስን መግደል መፍትሄ ወይም ፍትህ አይደለም ይላሉ አገረ ገዢው። በማህበረሰባችን መሠረት ላይ የተቃጣ የክፋት ሥራ ነው ነው ያሉት አገረ ገዢው። ሁኔታው እየታየ እየተመረመረ ጥቁር አሜሪካውያን ከነጩ ጋር እያነጋገረም ይገኛል። ጥቁር አሜሪካውያን መግደል ወይንም ጥቁር ፖሊሶችን መግደል ነጭም ፖሊሶችን መግደል መፍትሄ አይደለም፣ ደግሞ ያሉት የጃክሰንቪል እህቶች የተባለው የህግ ማህበረሰብ አባል ናቸው። በኦሮሚያ ክልል ሆሮ ጉዱሩ ወለጋ ጅማ ገነት ወረዳ ውስጥ መብራት ለሶስት ወር በመቋረጡ ምክንያት የምንበላ አጣን ያሉ የከተማ ነዋሪዎች አቤቱታ ለማቅረብ በሰልፍ ወደ አስተዳደሩ ቢሮ ሲሄዱ ድብደባ እንደደረሰባቸው የዞኑ የኦሮሞ ፌዴራሊስት የዞን ተወካይ አቶ ደገባሱ አቆየው ለአሜሪካ ድምፅ ተናግረዋል። የወረዳው አስተዳዳሪ አቶ ገደፋ ጎሹ በበኩላቸው ትራንስፎርመን በመቃጠሉ ምክንያት መብራት ለአንድ ወር ተኩል ማቋረጡን ገልጠው በአጭር ጊዜ እንደሚፈታም ለነዋሪዎቹ አሳውቀናል፣ ስለ ሰልፉና ድብደባው ግን የምናውቀው ነገር የለም ብለዋል። ጽዮን ግርማ ዝርዝሩን ይዛለች። አድማጮች ቀደም ብለን ያስተዋወቅነው ዘገባ ከጥቂት ደቂቃዎች ቆየት ብሎ ይቀርባል። ከዚያ በፊት ታዲያ እናንተ በ1922 እና 25 ሜትር ባንዶች የተላለፉ ስርጭቶቻችንን ተከታትላችሁ በስልክ ቁጥራችን 2022059942 የውስጥ መስመር 14 ካደረሳችሁን አስተያየቶች ጥቂቱን እናስቀድም። ሄሎ ቪኦኤ እንደምን አላችሁ? ሰላም ናችሁ? ሰሙኑ ካለፈው ሳምንት ጀምሮ በጎንደር በተፈጠረ አለመረጋጋት ወይም ግጭት ብዙ ፕሮግራም ሰርታችኋል፣ ሰምተናል። ምንድን ቢሆንም እዛው ስለተፈጠረው ችግር፣ ስለሞተው ሰው፣ ስለጠፋው ንብረትና ስለወደመም ነገር ምንም ስትጠይቁና ስትጨነቁ አልሰማንም። ይልቅስ ስለታሰሩ ስለአስተባበሩ ሰዎችን ብዙ ስትጨናነቁ አይተናል፣ ሰምተናል። ለምን ይሆን? ይሄ የሚዲያ በትክክል ነጻነትን ያመለክታል። ለማንኛውም ታሪክ ይመልሰዋል። ሰላም ናቸው ወዚዎች፣ እንደምን አላችሁ ሰራተኞች፣ አድማጮች በሙሉ የተደረገው ውይይት በአማራ የማንነት ጥያቄ ላይ ያደረጋችሁት ውይይት በጣም ደስ ብሎኛል እና በጣም ጥሩ ነገር ነው ለሚሰማ ጥሩ መልእክት ያለው ነው። በነገራችን ላይ የኢትዮጵያ መንግስት የሰው ሕይወት ወይም ደግሞ ንብረቶች ታልጠፉ በስተቀር ጀሮ የሚሰማ አይመስለኝም። በኦሮሚያ በቅማንት በኮንሶ በተለያዩ አካባቢዎች የተደረጉትን ነገሮች ስናይ ነገሮች ከተፈጸሙ የሰው ሕይወት ተጠፋ፣ ንብረት ተወደመ ብዙ መንግስት ጥላቻ ጥላች በኋላ ችግሩን መፍታቶ ተገብነት የለውም እና ስለዚህ ቅድሚያ አይቶ ይህን ነገር እንዴት ተከሰተ፣ እንዴት መስ አንድ ይሆናል። አንድም መብታቸው ነው፣ አንድም መብታቸው አይደለም። ህገ መንግስቱን ተከተሎ የሚያደርጉት ጥያቄ ሁሉ መብታዊ ህገ መንግስታዊ መብታቸውን ጠብቆ መመለስ ሲገባው በተለያየ ቢሮክራሲያዊና ራስን በመደባበቅ በወረዳ በክልል ያሉ በተለይ ችግር የሚፈጥሩ ሰዎች አሉና ስለዚህ እንደው መልእክት የምታስተላልፉ ሁሌ ደስ ይለኛል። እግዜር ይስጥልኝ። አሰፋኔ ከመካከለኛው ምስራቅ። አስተያየት የላካችሁልን አድማጮች እናመሰግናለን። ሌሎቻችሁም እንዲሁ በሰራነው ፕሮግራም እንዲሰራ በምትፈልጉት በተለያየ ጉዳይ ላይ አስተያየት ያላችሁን ላኩልን፣ እናቀርባለን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀደም ሲል በኦሮሚያ ክልል ሆሮ ጉድሩ ስለሆነ ሁኔታ ዘገባ እናቀርባለን ብለን ነበር። ጥቂት የቴክኒክ ችግር ገጥሞን ነው የዘገየው። አሁን ዘገባው ደርሷል። እንዳልኩት በሆሮ በኦሮሚያ ሆሮጉዱሩ ወለጋ ጅማ ገነት ወረዳ ውስጥ መብራት ለሶስት ቀን ተቋርጦ ነበረ። እርግጥ የአካባቢው ባለስልጣን ለአንድ ቀን ተኩል ነው የተቋረጠው ይላሉ። ሰልፍ የሄዱ ምን በለው አጣን ያሉ ሰዎች ተሰልፈው ተደበደቡ ስለሚባለው ግን እኒህ ባለስልጣን የምናውቀው ነገር የለም ብለዋል። ለማንኛውም ዝርዝሩን ጽዮን ግርማ ታቀርባለች። የኦሮሞ ፌዴራሊስት የዞኑ ተወካይ አቶ ደገባ ስዋ ቆያ ሆሮ ጉድሮ ለጋ ጅማ ገነቲ ወረዳ ውስጥ እንደሚገኙ ገልጸው የአካባቢው ነዋሪ መብራት እንደሌለው ይናገራሉ። ያው ህዝቡ በመልካም አስተዳደር ይጦት በኩል የተነሳ በአካባቢው ብቂልቱ ቅዳሜ የሚባል ከተማ አለ፣ ጌምቦ የሚባላል፣ ለሊሰብያ የሚባላል ካምፕ የሚባል አለ። በብዙ ከተማዎች ውስጥ ህጅ ማገነት ውስጥ እንዳለ መብራት የለም። በዚህም ምክንያት ለምግብ አገልግሎት የሚሆን እህል ለማስፈጨት ኤሌክትሪክ ስለሌለ የተወሰነው በጄኔሬተር እየተጠቀም እንደነበር ገልጸው አሁን ግን ችግሩ እየተባባሰ በመምጣቱ የሚበላ ማጣት ላይ እንደተደረሰ ይገልጻሉ። ከሁለት ወር በላይ ነው የቆየ። ይህንን ህዝቡ ችግሩን ለእያንዳንዱ እንትን ሲያ በሚያቀርብበት ጊዜ ምንም መፍትሄ አይሰጥም። አሁን የሚበላ የሚቀምስ ነገር ሲያጣ በቃ በጉሮ የጉሮሮ ነገር ስለሆነ እና ትናንትና ሰላማዊ ሰልፍ ሲወጣ ተደበደበ እና ብዙ አሮጊት ምናምን አልቀረም፣ ብዙ ሰው ተደብድቧል። አቶ ደገባሱ በወረዳ ውስጥ ከፍተኛ ችግር የደረሰባቸው ሴቶች እንደሆኑ ይናገራሉ። እና የገጠር ሴቶች አሁን ይህን ለማስፈጨ ወደ ከተማ በሚመጡበት ጊዜ መብራት ይጠፋል። ልጃቸውን ተሸክሞ እዛ ውስጥ ይውላሉ ያድራሉ። በጣም ከፍተኛ ችግር ነው ደረሰባቸው እና ሴቶች በጣም እየተጎዱ ናቸው። ከቤትም ደግሞ ለልጆቻቸው የሚሰጡት እንጀራ ባለመኖሩ በጣም ችግር ውስጥ ወርቆ ያሉት ሴቶች ናቸው። እነዚህ ሴቶች ደግሞ ራሳቸው ተዘጋጅተው በሰላማዊ ሰልፍ በሰላማዊ ሰልፍ አድርጎ ወደ አስተዳዳሩ በሚሄዱበት ጊዜ አስተዳዳሩ ሂዱ ከዚህ የከተማ አስተዳዳሪ ወይም ጠይቁ ብሎ አባሯቸዋል። ከዚህ በፊትም የጅማ ገነቲ ወረዳ አስተዳዳሪ አቶ ገደፋ ጎሹ የኦሮሞ ፌዴራሊስት ኮንግረስ የዞኑ ተወካይ ያነሱትን ጥያቄ አንስተንላቸው ነበር። የመብራት ችግሩ የተፈጠረው በአንድ መንደር መሆኑን ጠቅሰው በኃይል መብዛት ምክንያት በየጊዜው ስለሚቃጠል እንዲለወጥ መጠየቃቸውን በመግለጽ ይህንን ከነዋሪው ጋር እንደተስማሙ ተናግረዋል። መብራቱ ወርቄ ሁለት ሳምንት አንድ ትራንስፎርመር ተቃጥሎ ያው ለዛ ደግሞ ማለት አሁን እየተመለሰ ነው። የአንድ መንደር ተቃጠለባቸው ነው ጥያቄውን ያቀረቡ መልስ ደግሞ መንግሥት እንዲሰጥ መልሱንም እየሰጠ መሆኑን ደግሞ ተደጋግሬን ከአካባቢው ከመንደሩ ሰዎች ጋር ተስማምተን ነው ያለ ነው። ሰላም ሰልፍ የሚለው ነገር የለም፣ ምን እንደሆነ እንጂ አን ዝም ብሎ የምደረገው ነገር ለእኔ ትክክል አይመስለኝም። ዳባ ምናምኑ ይሄ አቶ ገደፋ የመብራቱ ችግር በሳምንት ጊዜ ውስጥ ይፈታል የሚል እምነት እንዳላቸው ተናግረዋል። ሰልፉን በተመለከተ የሰጡትን ምላሽ በመጥቀስ ለአቶ ደገባ ስዋ ቆያ አንስተንላቸው ነበር። በትክክል ተደብድበዋል። ሰላማዊ ሰልፍ ተደርጓል። ህዝቡ መፈክር ሁሉም አዘጋጅቶ ባህረቶ ከተማ ውስጥ ሰላማዊ ሰልፍ እየወጣ ወደ አስተዳደር እየሄደ እያለ ፖሊሱ ፖሊሶች ደብድቦ በትነዋል እንጂ፣ ይሄ ውሸት ነው። በትክክል ተደርጓል ሰላማዊ ሰልፍ። አቶ ገደፋ ሰልፉን በተመለከተ ለወረመኛ ቋንቋ ዝግጅት ክፍል በልጆቹ በኩል የተጠየቀ ጥያቄ አለ። የምንለው ነገር የለም፣ ያለ ፈቃድ ነው ሰልፉን የወጡት። ሰልፉን የወጣው ሰፊው ህዝብ አይደለም፣ ከሰፊው ህዝብ ጋር ተግባብተናል ብለዋል። በሰልፉ ላይ ድብደባ ደርሶባቸዋል የተባለውን የመንደሩን ሰዎች በተመለከተ ጥያቄ ለማንሳት የወረዳው ፖሊስን ምላሽ ለማግኘት ለኃላፊው ኢንስፔክተር ቢያንሳ ቦንጋ ሲደጋግመን ደውለን ማንነታቸውን ካረጋገጡልን በኋላ መነጋገ ሀገር ሳንችል ቀርተናል ሲሆን እናመሰግናለን። ቀደም ሲል አድማጮች፣ ለሁለት ቀን ነው ለሁለት ቀን ያልኩት የእኔ ስህተት ነው፣ ሆሄ ግድፈት። ለሁለት ወር ነው ህዝቡ መብራት ተቋረጠብን፣ እራበን ያለው፣ በአስተዳዳሪው ባለስልጣኑ ደግሞ የለም ለአንድ ወር ተኩል ነው ብለዋል። ችን እርማት አደርጋለሁ። አሉላ፣ ወደ አንተ እንሂድ። ወደሚቀጥለው ዘገባ አሸጋግረን አመሰግናለሁ። አዲሱ፣ ቀደም ብለን ላስተዋወቅ ነው የእለቱ አቤሬስ። በቀጥታ ወደ ክሊቭላንድ ነው የምናቀናው በኦሃዮ ክፍለ ግዛት የክሊቭላንድ ከተማ እየተካሄደ ያለው የሪፐብሊካን ፓርቲ ጉባኤ የፓርቲው ተወዳዳሪ ታሳቢ እጩ ዶናልድ ትራምፕ ባለቤታቸው መሊና ትራምፕ ትናንት ምሽት ያደረጉት ንግግር ያስነሳው ውዝግብ እየተባባሰ ነው። በምሽቱ ንግግሮች ያደረጉት የፓርቲው አመራሮች፣ ተማሪዎችና ሌሎችም ተጋባዦች አሜሪካን ያለችበትን ሁኔታ ለመቀየር ያሉትን አለ የሚሉትን ብቸኛ አማራጭ ዶናልድ ትራምፕ ናቸው ብለዋል። በከተማይቱ ውስጥ ከጉባኤው ጎን ለጎን የተለያዩ ይዘት ያላቸው ሰልፎችም እየተካሄዱ ነው። ሰለሞን አባተ በስፍራው ይገኛል። የሪፐብሊካን ፓርቲው የመክፈቻ ዕለት የተሰየመው አሜሪካን መልሰን ደህንነቷ የተጠበቀ እናድርጋት በሚል መሪ ቃል ነበረ። በዚህ ምሽት ቁጥራቸው የበዛ ተናጋሪዎች፣ የፓርቲው የየደረጃው መሪዎችና ተጋባዦች በሀገሪቱ ውስጥ ባሉ የፖሊስና የጥቁሮች ግንኙነቶች፣ በዓለም አቀፍ የሽብር እንቅስቃሴዎችና ምላሾች፣ ህገወጥ በሚባለው ኢሚግሬሽን ወይም ፍልሰት ምክንያት አሜሪካ ውስጥ እየተፈጸሙ ናቸው በሚባሉ ወንጀሎች ላይ ያተኮሩ ነበሩ። በመሆኑም እነዚህን ችግሮች ለመፍታትና አሜሪካን መልሶ አንድ ለማድረግ ብቸኛው ሰው ዶናልድ ትራምፕ ናቸው ሲሉ የቴክሳሱ የቀድሞ ገዢ ሪክ ፔሪ፣ የኒውዮርክ የቀድሞ ከንቲባ ሩዲ ጁሊያኒ፣ የአላባማው የዩናይትድ ስቴትስ የህግ መወሰኛ ምክር ቤት አባል ጃክ ሴሽንስ፣ የዊስካንሰን እንደራሴ ሻን ደፊ ከነባለቤታቸው ቀርበው ሴናተር ቶም ክላንሲ ቤንጋዚ ውስጥ የተገደለው ሾን ስሚት እናት ፓትሪሺያ ስሚት፣ የተለያዩ አካባቢዎች የፖሊስ አዛዦች ምስክርነት ሰጥተዋል፣ እምነታቸውን ተናግረዋል ስለ ዶናልድ ትራምፕ። የኒውዮርኩ ሩዲ ጁሊያኒ ያደረጉት ንግግር በጋለ ስሜት የተሞላ ነበር። እንዲያውም በአሁኑ ሰዓት አሜሪካ ውስጥ በፖሊስና በጥቁሮች መካከል እየተባባሰ ለመጣው መሻከርና መፋጠጥ እየታዩ ላሉ ግድያዎቹና ሁከተኛ ተጠያቂዎች ያለፉት ስምንት ዓመታትና የጥቁሮችን ሕይወት ዋጋ አለው ብላክ ላይቭስ ማተር ንቅናቄ አራማጆች ናቸው ብለዋል። ዛሬ የቀረን ፍርሃት ነው ብለዋል ሩዲ ጁሊያኒ እንዲህ አልዋክለው። እዚህ የምገኘው አንድ ብርቱ ጉዳይ ልነግራችሁ ነው የአሜሪካን ደህንነት እንዴት ማስጠበቅ እንችላለን? ከአሜሪካውያን ቁጥራቸው የበዛው ዛሬ ደህናነን ሰላምነን ብለው አያምኑም። ለልጆቻቸው መጪ ሕይወት ይጨነቃሉ፣ ይሰጋሉ፣ ለራሳቸው ይፈራሉ። ፖሊስ መኮንኖቻችን ከጀርባቸው ኢላማ ስለመደረጋቸው ይሰጋሉ። ዳላስ እና ባተሩዥ ላሉ የፖሊስ መኮንኖቻቸውን እናም ቤተሰቦቻቸው እንጸለያለን። ላለፉት ሰላሳ ዓመታት በግል እንደሚያውቋቸው የተናገሩላቸው ዶናልድ ትራምፕ እጅግ ጥሩ ሰው፣ ርህሩህና ሰው ረጂ፣ የፖለቲካ ጨዋታና ቋንቋ የማያውቁ ግን የተግባር ሰው እንደሆኑ ተናግረዋል፣ ሩዲ ጁሊያኒ። በመሆኑም አሜሪካን መልሰው ደህንነቷ የተጠበቀ መልሰው ሀያል የሚያደርጓት እርሳቸው ብቻ መሆናቸውን እጅግ በጋለ በበረታ ስሜት እየጮሁና እየተወራችሁ ተናግረዋል፣ ጁሊያኒ። የምሽቱ ግዙፍ ትኩረት የነበረው ታሳቢው ፕሬዚደንታዊ እጩ ያስተዋወቋቸው በአካል ተገኝተው ምናልባትም ዶናልድ ትራምፕ ከተመረጡ መጪዋ ቀዳማዊት እመቤት ሊሆኑ የሚችሉት ሜላኒያ ትራምፕ ያደረጉት ንግግር ነው። ሚስ ትራምፕ ባደረጉት ሰፊ ንግግር ስለ ባለቤታቸው ጥንካሬ፣ ስለ ራሳቸው ያለፈ የስሎቬኒያና የሶሻሊዝም ወይም የህብረተሰባዊነት ዓለም ህይወት አብራርተዋል ሜላኒያ ትራምፕ ያንን ለአሜሪካውያን እንደማይመኙ አሜሪካና ህዝቧ እጅግ የላቁና የተከበሩ መሆናቸውን እንዲህ ተናግረዋል። የሚከተለውን አስተያየት ሰጥተዋል። ወላጆቼ በሕይወቴ ማግኘት የምፈልገውን ነገር ለማግኘት የመስራት ዋጋ በውስጥ ያኑረዋል። ስራ ብቸኛ ዋስትና መሆኑን የምለውን እንዳደርግ የምናገረውን ቃል እንድፈጽም አስተምረውኛል። ሌሎችን ማክበር እንዳለብኝ ነግረውኛል። ለልጆቼ የማስተላልፈው ይህንኑ ነው። ለመጪው ትውልዶችም እንዲዘልቅ እፈልጋለሁ። የስኬቶቻችን ብቸኛ ገደብ እነርሱን በመጨበጥ የሚኖረን ጥንካሬና የጥረታችን ብርታት መጠን ነው። ሙሉ የሚስ ትራምፕ ንግግር እጅግ የተዋበና ተሳታፊዎችንም ሲያስጨበጭብ ያመሸ ቢሆንም የአሁኒቱ ቀዳሚት እመቤት ዋይት ሀውስ ያሉት ሚስ ሚሼል ኦባማ የዛሬ ስምንት ዓመት ወደ ዋይት ሀውስ ሊገቡ ሲሉ ያደረጉትን ንግግር ነው የሚል ጭቅጭቅ ተነስቶ ድፍን አሜሪካ በዚህ የኩረጃ ታሪክ ላይ እየተነጋገረ ነው። ምንም እንኳ ንግግሩን ያዘጋጁት ከትንሽ ድጋፍ በስተቀር ራሳቸው ሜላንያ ትራምፕ መሆናቸውን ባለቤታቸው ቢናገሩም የንግግሩ አዘጋጅ ነው የተባለው እና የዘመቻው መሪ ጭምር ብዙ ዱላ ከሪፓብሊካኑ መሪዎች ወይም ከሌሎችም ወገን እየተሰነዘረባቸው ነው። ለማንኛውም ንግግራቸው በተረጋጋ ስሜት የቀረበ የውብና ብዙ ቁም ነገሮችን አዘር ነበር የትራምፕ ዘመቻ ጥቂት ቅብዥርና ቀበጥ ማለት ከሌለበት ምንን የትራምፕ ዘመቻ ሆነው ሲሉም ሰውን አስቀውታል። በሌላ በኩል ትናንት ከሰዓት በኋላ በነበረው የፓርቲው ጉባኤ ላይ ዶናልድ ትራምፕን አንቀበልም ብለው ሲታገሉ የቆዩ የሪፐብሊካን ፓርቲው አባላት መሪዎችም የየግዛቱ ድምፅ ይጠየቅና ዶናልድ ትራምፕን መቀበል አለመቀበላችን በድምፅ ብልጫ ይወሰን ብለው ጠይቀው ጥያቄያቸው ተቀባይነት ሳያገኝ በመቅረቱ በሊቀመንበሩም ውሳኔ ብዙ ልኡካን ስብሰባውን ረግጠው ወጥተው ነበር። ጉባኤው ለጥቂት ሰዓታት ከተስተጓጎለ በኋላ ትናንትናውኑ ምሽት ቀጥሎ የዛሬውም ከጥቂት ሰዓታት በኋላ በዋሽንግተን እና በክሊቭላንድ አቆጣጠር ከቀኑ ከምሽቱ አስራ አንድ ሰዓት ተኩል አካባቢ በይፋ ይጀምራል። ይህ በእንዲህ እንዳለ ትናንትም ዛሬም ክሊቭላንድ ውስጥ የተለያዩ የተቃውሞና የድጋፍ ሰልፎች እየተካሄዱ ነው። በመሳሪያ ባለቤትነት ጉዳይ ላይ የጥቁሮችን ሕይወት ዋጋ አለው ንቅናቄና የአዲሱ ጥቁር አነሮች ፓርቲ ሰልፎች የሚጠቀሱ ናቸው። የጉባኤውን እንቅስቃሴና ሰልፎቹንም በዘገባዎችም በፌስቡክ ቀጥተኛ ሽፋን እናንተ ዘንድ እንዲደርሱ የአሜሪካ ድምፅ ጥረት እያደረገ ይገኛል። ኢትዮጵያውያን ከፍተኛ ባለሙያዎችንም አወያይተናል። ቪኦኤ አምሃሪክ ላይ ገብታችሁ በፌስቡክ መከታተልና መሳተፍ ትችላላችሁ። ለሪፐብሊካን ፓርቲ ጉባኤ ለአሜሪካ ድምፅ ሰሎሞን አባተነኝ ከክሊቭላንድ ኦሃዮ። ሰለሞን አባተ ለዘገባው እናመሰግናለን። አሁን አድማጮች በየዕለቱ ከክሊቭላንድ የጉባኤውን ስሜቶች፣ የጉባኤውን ዘገባዎች እናቀርባለን። አሁን ወደ ሁለተኛው አጋማሽ ቀዳሚ ቅንብር እናልፋለን። ሐኪሞን ይጠይቁ ሐኪሞን ይጠይቁ በምሽት ቅንብሩ ለወትሮ እምብዛም በማሳስ ለአንዳንዶች ግን አሳሳቢ ሁኔታን እስከመከሰት የሚደርስ ጤና እሰት ነው። የሚመለከተው የሆድ መንጓጓትንና የተለያዩ ድምፆች ምንነት አስመልክቶ ከአድማጮች የደረሱ ጥያቄዎች መነሻ ሆኖ የቀረበ የባለሙያ ማብራሪያ ነው። ለመሆኑ በጣም ጎልቶ የሚሰማና አንዳንዴም ምቾት የሚነሳና ብሎም የሀፍረት ስሜት እንዲሰማ ጭምር የሚያደርግ አካባቢን የሚረብሽ የሆድ መንጓጓት ድምፅ በራሱ ምንድን ነው ሲሉ ይጠይቃሉ። ሶስት የፕሮግራሙ ተከታታዮች በላኩልን የኢሜይል መልእክት ሙያዊ ትንታኔን የሚሰጡን ዶክተር ሞገስ ገብረ ማርያም በዚህ በዩናይትድ ስቴትስ ቦልቲሞር ከተማ በሚገኘው የቦን ሴኪርስ ሆስፒታል የኩላሊትና የውስጥ ደዌ ሕክምና ልዩ ባለሙያ ናቸው። አሉላ ከበደ ነው አዘጋጅ ናገራል። ዶክተር ሞገስ ገብረ ማርያም በቅድሚያ ለጊዜው አመሰግናለሁ። ከሶስት አድማጮቻችን በተመሳሳይ የደረሱን ጥያቄዎች የሆድ ውስጥ የመንጓጓት ወይም ጎልቶ የሚሰማ ድምፅን ምንነት፣ በእርግጥ ይሄ ነገር አሳሳቢ ሊሆን ይችላሉ የሚለውን መንፈስ የያዘ ጥያቄዎች ናቸው የደረሱን። መሰረታዊውን ነገር ከመረዳት ብንጀምር የሆድ መንጓጓት ወይም ደግሞ ጎልቶ የሚሰማ ድምፅ ምንድን ነው? ተደጋግሞ የሚሰሙት አይነት ሌላ አጠገባቸው ላለ ሰው የሚሰማ ያህል ይሉታል አንዱ አድማጫችን። ጎልቶ የሚሰማ ድምፅ ከምን ይመጣል? ድምፅ ራሱስ ያ ድምፅ ምንድን ነው? መሰረቱ ይሄ የሆድ መጮህ ወይም መንጓጓት በእንግሊዝኛ ቦርቦሪግማይ የሚባል የሆድ ድምፅ ነው። ይሄ የሆድ መጮህና መንጓጓት ብቻውን ከሆነ በጤና ላይ የሚያመጣው ምንም ጠንቅ የለውም፣ የበሽታ ምልክትም አይደለም። እርግጥ ሰው መሀል ሆኖ ሆድ ሲጮህ ባለቤቱን ግራ ከማጋባት በስተቀር ሌላ የሚያስከትለው ምንም አይነት ጠንቅ የለም። ሆድ የሚጮኸው ወተት አንጀታችን ስራውን ሲሰራ ምግብ ሲፈጭ አየሩና ፈሳሹ ከአንዱ ወተት አንጀታችን ክፍል ወሌላ ወተት አንጀት ሲገላበት የሚሰጠው ድምፅ ብቻ ነው። አየሩ ከወተት አንጀት አልፎ ወደ ትልቁ አንጀት ከገባ ላርጅ ኢንተስትን ኮሎን ከሚባለው ቦታ ከገባ አየሩ መውጣት ስላለበት ያን ጊዜ በፈስ መልክ ይወጣ ይችላል ማለት ነው። እንግዲህ የሆድ መጮ ከመንጓጓት ትንሹ አንጀታችን ወተት አንጀት ላይ የሚፈጠር ፈስ ደግሞ ላጅ ኢንተስታይን ወይም ኮሎን ላይ የሚፈተል ድምጽ ነው ማለት ይቻላል። እነኚህ ድምጾች ቀደም ብለው እንደገለጹልን ጎልተው እንኳን ተሰምተው ሌላ አብሮ የሚመጣ ችግር ከሌለ የጤና እውከት ሳይኖር በችግርነት የማይታዩ ቢበዛ አድማጮቻችን እንደጠየቁን አጠገብ ላለ ሰው ጎልቶ ሲሰማ ለዚያ ሰው ምቾት የማሳጣት ችግር ያለፈል ምንም ላይሆን ይችላል። ከጤና ጋር የሚያጓድለው ነገር የለም ብለዋል። መቼ ይሆን ዶክተር ሞገስ እንደ ችግር የሚታዩት ምን አይነት ምልክቶች አብረው ሲመጡ ይሆን ሰዎች የጤና ችግር ነው ብለው የሕክምና እርዳታ ፍለጋ ማሰብ ማሰላሰል ያለባቸው? ጥያቄ ነው ራሱን የቻለ ትልቅ ርዕስ ነው። የሆድ መጫወፍ ለምሳሌ ከቁርጠት ጋር፣ ከትውከት ጋር፣ ከሆድ መነፋት ጋር እና ከወጋት ጋር ከተያዘ ግን አንጀት መቆለፍ ወይም ኢንተስትናል ኦብስትራክሽን የሚባል በሽታ ምልክት ይሆናል። ይኸውም ኢንተሳ ኦብስትራክሽን ወይም የአንጀት መቆረጥ ይመጣው ብዙ ብዙ ምክንያቶች አሉ። አብዛኛው አንጀታችን ሲጠጣጠፍ የሚወጣ ጊዜ አለ። ይኸው ብዙ ጊዜ ለምሳሌ ሰው በአንድ ጊዜ ብዙ ምግብ ሲበላ ቮልቡለስ ወይም ኢንተሳ ኦብስትራክሽን የሚል ነገር ይመጣል። ሌላ ጊዜ ግን ሄርኒያ የሚባል ካለ ወይም ደግሞ አንዳንድ ሰው የሬዲሽን ስ ካለ አንጀቱ ሲቆስልና ሲታጠፍ ጠባሳ ሲፈጠርበት፣ እነዚህ እነዚህ የአንጀትን መታጠፍ ስለሚያመጡ በመጀመሪያ ጊዜ የሚታየው የሆድ መጮህ ከእነዚህ ጋር ከተያዘ ደንበኛ የበሽታ ምልክት ይሆናል። ቶሎ ወደ ሐኪም ቤት መሄድ ያስፈልጋል። አንዳንድ ጊዜ ደግሞ የሆድ ቁጥረት፣ አንዳንድ ጊዜ ደግሞ የሆድ መጮህ እና መንጓጓት ከበመንመን ጋር ከተያያዘ ኢንቴስቲናል ማላብዞች የሚባል ነገር የዛ ምልክት ሊሆን ይችላል። እንግዲህ እነዚህ እነዚህ ብዙ የተያዙ ራሱ ይቻል ሰፊ ስለሆነ ሌላ ጊዜ ልክ ነው ያለን። ብቻውን ግን ሆድ መጮፍ እንደው ምንም ማያሰጋ ግራ የማያጋባ እንደው ሶሻሊ ኦክወርድ ፊዚዮሎጂካሊ ኖርማል የሚሉት እንደው የአንጀት ስሙልኝ ጉራ የአንጀት ጉራ ነው እ ሌላ ምን በሽታ በማህበራዊ ሕይወት ውስጥ እንደማሳፈር ስሜት ሊፈጥር የሚችል እንጂ የጤና አሳሳቢነት የለውም ሌላ ነገር ከአብሮ ካልመጣ ብለዋል። እንዳሉት ሰፊውንና የተለያዩ ህመም ሁኔታዎችን የሚመለከቱትን ቀደም ብለው የዘረዘሯቸውን በተከታይ ፕሮግራማችን እንመለስባቸዋለን። በዚች በማታሳስበዋ፣ ነገር ግን ለግለሰቡ ብቻ እንደው ምቾት በምታሳጠዋ ሁኔታ ውስጥ ሰዎች ድምጹን ለመቀነስ ወይም ደግሞ ያን ሊፈጥሩ የሚችሉ ከአመጋገብም ሆነ ከምግብ አይነቶች ጥንቃቄ ሊያደርጉ የሚችሉ በዛ ረገድ ሊረዱ የሚችሉ ጥረቶች፣ መንገዶች ይኖሩ ይሆን? እኔ እስከማውቀው ድረስ ምንም የለም። ምንም እነዚህ ስሞል ኢንቨስቲ ውስጥ ቦታ እንዲዛች ነው ያለ ሥራ ስለሆነ ምንም አስፈላጊም አይደለም። እንደ ወደፋትም ጥረትም በዚህ በኩል መደረስ የለብ መደረግ ያለበት አይመስለኝም። የበረታና እንዲያው በጣም የሚያሳስብ ደረጃ ካልደረሰ ከድምፅ ያለፈ ምንም ተደርጎ ሊወሰድ አይገባም ነው የሚሉ ምንም ከሌላ ነገር ጋር ካልተያያዘ በስተቀር ከወጋት ጋር ከትውከት ጋር ከጥበብ ጋር ካልተያያዘ በስተቀር ብቻውን ምንም የበሽታ ምልክት ስላልሆነ ምንም ጥረት መደረግ ያለበት አይመስለኝም። መልካም። በቀጣዩ ፕሮግራማችን ቀደም ብሎ የገለጿቸውን ተያይዘው የሚታዩ ምልክቶች፣ የሆድ መነፋትና የማስመለስ ከሌሎች ሕመም የሆድ ዕቃ ችግሮች ጋር ሊያያዙ የሚችሉ ሁኔታዎችን በዝርዝር እናያለን። ዶክተር ሞገስ ገብረ ማርያም የውስጥ ደዌና የኩላሊት ልዩ ሕክምና ባለሙያ ለጊዜው አመሰግናለሁ። እግዜር ይስጥልኝ። እኔም አመሰግናለሁ። አድማጮች፣ ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን ወቅታዊ ርዕሰ ጉዳይ ባለፈው ሳምንት በጎንደር ከተማ በተቀሰቀሰው ቀውስና ብጥብጥ በርካታ የንግድ ድርጅቶች መውደማቸውን መንግሥትና የከተማው ነዋሪዎች ገልጠዋል። በርካታ ሆቴሎችን ጨምሮ ትክክለኛ መጠኑ ለጊዜው ያልታወቀ ንብረት እንደወደመና እንደተዘረፈ ንብረታችን ወደመብን የሚሉ ግለሰቦች ይናገራሉ። አቶ ተስፋይ በላይ የተባሉ የማህበረ ሰላም ሆቴል ባለቤት ሆቴላቸው መውደሙንና በውስጡ የነበሩ ንብረት መዘረፉን የመኖሪያ ቤታቸውን በተመሳሳይ በኃይል ተሰብሮ ንብረታቸው ሙሉ በሙሉ መዘረፉን ይናገራሉ። የቤተሰባቸውን አባላት የሚያሳርፉበት መጠለያ ማጣታቸውንም አመልክተዋል። ወይዘሮ ሸዊት አባዲ የተባሉ በሦስት ፈረቃ 115 ሠራተኞችን ቀጥሮ ይሠራ የነበረ ሆቴል ባለቤት በበኩላቸው የሆቴል ቤታቸውን መስተዋት መሰባበሩንና በንብረት ላይም ጉዳት መድረሱን ይናገራሉ። በሌላ በኩል በቅርቡ የአዲስ አበባው ዘጋቢያችን መለስካቸው አምሐ ያነጋገራቸው የወልቃይት የአማራ የማንነት ጥያቄ ኮሚቴ ዋና ጸሐፊ አቶ አደራጀው ዋኜ በጎንደር ከተማ ንብረታቸው የወደመባቸው የትግራይ ተወላጆች መሆናቸውንና በወልቃይት የማንነት ጥያቄ ላይም እንቅፋት የፈጠሩ ናቸው ማለታቸው ተዘግቧል። አንዳንዶች ለገዢው ፓርቲ የሚሰልሉ ናቸውም ብለዋል። ንብረት እንደወደመባቸው ካስታወቁት ወገኖች በመካከል የአሜሪካ ድምፅ ያነጋገራቸው ሁለቱ ግን ፈጽሞ ሲሉ ያስተባብላሉ። የትግርኛው ክፍል ባልደረባችን ገብረ ገብረ መድን ነው ወደ ጎንደርና ሁመራ ስልክ ደውሎ ወይዘሮ ሸዊትንና አቶ ተስፋዬን ያነጋገረው። ሰውት አባድ ይባላል። ከጎንደር አጤ በከፋ ሆቴል ባለቤት በግርግሩ ምክንያት የሆቴሉን መስታወት እንዳለ የመመታት እድና የደረሰብን ጉዳት አለ በአምስት ጠዋት ላይ ስምንት ሰዓት ሰባት ሰዓት ላይ ከቀኑ እንደ አይነት ችግር ደርሷል። መሰባበር ብቻ ነው ወይስ ንብረት ተዘርፏል? ሌሎች ጋር ንብረት ዝርፍ ያለን የሚለው እንደ እኔ ግን እኔ ላይ የደረሰው የመስታወት መመታት ነው። የሬስቶራንቱን እንዳለ የሆቴሉ መስታወት ተመቷል። ወደ ሁለተኛው እንግዳ ቀጥል ስሞን እና የደረሰበትን ጉዳት እና እንዲሁም የሆቴል ሱም እሺ፣ እኔ ተስፋዬ በላይ ይባላለሁ። ቀበሌ አስራ ስምንት ነዋሪ ነኝ። የሆቴል የሆቴልስ ደግሞ ባህረ ሰላም ሆቴል ነው የሚባለው። የደረሰበት ጉዳት ምንድን ነው? በሆቴሉ በሆቴሉ የደረሰበት ጉዳት ዘረፋና በሆቴሉ ላይ በግድግዳው፣ በመስዋቱ በግቡ መስበር ባለ ንብረት ጠቅላላ እንዳለ ነው የተዘረፈ ሐምሌ አምስት ጀምረው እስከ ሐምሌ ስድስት ሙሉ ቀን እየተመላለሱ የሆቴል በሩና ሞሩና መስዋዕት ሰብረው ንብረቱ በሙሉ እንዳለ ዘርፈው እንደገና መኖሪያ ቤቴን ህደው በሩን ሰብረው ያለ ንብረት የልጆቼና የራሴ አልጋ እንዳለ በሙሉ አንሶላ፣ የሆነ ብርድ ልብስ እንደ ሆቴሉ ጠቅላላ አንድ ማንካ፣ አንድ ጥያር፣ የልጆች ልብስ፣ አረቤ ጫማም አልቀረም ከቤት። በጣም አሳዛኝ ነው። እንደ ዜጋ ሰውም አላዩንም። ጭካኔ በጣም የሚያሳዝን ነው። የተዘረፉ ንብረቶችንስ የተዘረፈ ንብረቱ አልጋ በሙሉ በሙሉ እንዳለ እስከ ሰራተኞች ጋር ሰላሳ ስምንት ቴሌቪዥን፣ አስራ አንድ ቴሌቪዥን፣ ጀረነተር፣ ትልቅ ጀረነተር ነው። ዲናሞ ወስደውታል። ትልቅ ነው። ዲናሞውም ያንን ግን አቻሉትም። እዛ ግን መቸማ በላሽ ተውታል። መተሩም የግብ በር ነቅለው ወስደውታል። ጠቅላላ የብሉሰት ማምረቻ የሆቴል የሰራሁለት እንደገና ሞኖሪያ የሰራሁለትን ሌላ ስራም ሊሰራለት እየጠበቁ እያለሁ ተንዲኖም ነበረ፣ ዘርፈውታል። በሙሉ ንብረቱ ተነቅሎ የተንዲኖ ማምረቻም ነቅሎ ወስደውታል። ንብረቱ በሙሉ የዳቦ ማሽንም ነበረኝ፣ ወስደውታል። ወደ አስራ አንድ ፍሪጅ ጠቅላላ አቃጥለውታል። የተሰበረና የተዘረፈ በሙሉ ከቤት አላስቆሩም። አንድ ነገር አላስቆሩም። በሙሉ ብርድ ልብሶች፣ ንብረት አለ የተባለ አንዲት ነገር የለም። ከቤት የመኖሪያዬ ደግሞ ቦፌ ሳሎን፣ የሳሎን ወንበር፣ የልጆቼ አልጋ በሙሉ የእንግዳው የምናምኑ ከአስራ አንድ በላይ አልጋ በሙሉ ዘርፎውታል። ከነብርድ ልብስ ባለቤቴ ልብስ በሙሉ እዚህ ሌሊካችን የምንለው ሰው የነበረ ወርቅ የባለቤቴም ዘርፈውታል። ሬዲዮም ነበረ ዘርፈውታል። ካሜራም ነበረ ትንሽ የቤት ዘርፈውታል። ምንም ነገር የቀረ የለም በሙሉ ነው የተዘረፈ። በጣም የማሳዝን ነገር ነው። አቶ ተስፋይ፣ የወደመው ንብረት በገንዘብ ሲተመን መጠኑ ይታወቃል? ስንት ዓመት ያፈራኋት ንብረት እንደ አድርጌ ልውቀው? እኔ አሁን ላውቀ አይችልም። እየመዘገቡት ነው ያሉ እነሱ ባለቤቴም ሁሉ ስለምታውቀውም የማታውቀውም አለ የመኪና እቃ የተለያየ ብዙ ነገር ስላለ የማታውቀው አለ። የተዘረፈ ምንም ነገር የቀረ ነገር ስለሌለ እኔ እንዴት አድርጌ ልወቀው? ሆቴሉ መቼ ነው የተሰራው? በምን ያህል ገንዘብ? ለሆቴሉ ብቻ ከስምንት ሚሊዮን በላይ ሸዊት ወደ አንቺ ልምጣ የአንቺ ሆቴል መቼ ነው የተሰራው የተሰራው ሁለት ሺህ ዓመተ ምህረት ነው ስራ የጀመረው እዛ በኋላም መስፋፊያ ምንም ስላደረግንበት አሁን በአጠቃላይ ወጪን ማወቅ አልችልም ስንት አልጋለሁ ሀያ አራት አልጋለሁ ሌሎች ንብረቶቻቸው የወደሙባቸው ሰዎች ምታውቂያቸው አሉ አጠቃላይ ከተማውን በሙሉ ማለት ትችላለ አሁን እኮ የሚታየው እንደ አጋጣሚ የእኛ የሰፋ ሆነ እንጂ ሁሉም ነው የወደመበት የእኛ በእርግጥ ከሌሎቹ የባሰ ሆኗል። ጎልቶ የታየው የእኛ ነው። ለምን ትልልቅም ሆቴሎች ናቸው። የተመተዋል እንጂ ሁሉም ተመተዋል። የነቋራ ሆቴል ተመተዋል። ሴንተራል፣ ብዙ ሆቴሎች አሉ የተመቱ፣ ትንንሽ ሆቴሎች፣ ቡቲኮች ደግሞ የተዘረፉ የተመቱም አሉ። የዛን ቀን ከባድ ነው። ይህን ይህኑ አትለውም፣ ሁሉም ደርሶታል። ሸዊት፣ ይሄ አደጋ እንደሚመጣ አስቀድማችሁ አውቃችሁ ነበር? ለዚህ ተዘጋጅተች ነበር? አናውቅም። እንደኔ እንደ ራሴ አላውቅም። ለምን የዛን ቀን ጠዋት በአምስት ቤተ ክርስቲያን አስቀድሰን ጠዋት ልጆች ወደ ቤት ለማድረስ ልጆችን ይዞ ሄጀ ነበር። በሆቴል ነው ያለፍኩት በስራ ቦታ አካባቢ ሁሉም ሰላም ነበር። ልጆች ደውለው እንዲህ የሆነ ነው እንዲህ ነገር ተከስቷል ተፈጥሯል አለ ምንድን ነው ስላቸው፣ አረ እኛ የምናውቀው ነገር የለም ብለው ልጆቹም። የነበረው ሰራተኛ በሙሉ ቤቱን ጥሎ ጠፋ። ለምን እነሱም ሊመቱብን ሆኑ። ራሳችሁን ጠብቋል እንጂ ቀድማችሁ የምታውቁት ነገር የለም የለም። ስንት ሰራተኞች ነበሩሽ? አጠቃላይ የሆቴል ሰራተኛ ወደ መቶ አስራ አምስት እንደዛ ይሆናል። ህዝቡ ምን ይላችኋል? እስካሁን ሰዓት ድረስ እየደወለ ማጽናኛን ነው እየሰጠን ያለው፣ አይዛችሁ፣ ምንም ይሄ ነገር ታስቦም ፈልጎም የተፈጠረ ነገር አይደለም። አብረን የበላን የጠጣን ሰው እንደዚህ አላደረገም። የታወቀ ነው። እኛም በዛን ሰዓት ሲወራወሩ የነበሩ ስናያቸው እንደነበረ እኒናቸው ማከላቸው ነው። ከምን እንደመጡም ከዚህ መጡ አይባሉም። የጎንደር ነዋሪም አይደለም የምለው እኔ ለምን፣ የጎንደር ነዋሪ ሁሉ ከእኔ ጋር በጣም ጥሩ ፍቅር አለን። እነት እንደ ወንድም ሆነን ነው አብረን የምንሰራው። ሳልፎም እንኳን በመንገድ ከሰላምታም ያለፈ ጥሩ ፍቅር ነበረ እና ያኔ ስናየው የጎንደር ሰው አይደለም ባይነኝ። እኔ በምን አውቀዋለሁ? ሁሉንም በፍቅር ነው የምንተዋወቀው። የጎንደር ሰው አሁንም መጽናኛ ነው እየሰጠን ያለ፣ እስካሁን ሰዓት አይዟችሁ፣ እንዲህ አይደለም። ተፈልጎም አይደለም ከየት መጥተው እንደዚህ እንዳደረጉ የጎንደር ስምን እያጠፉብን ነው ያሉ። እንዲያደረጉ ሰዎች የጎንደር ገጽታ አይደለም የጎንደር ስምን እያስጠፉብን ነው ያሉ። አፍረናል እንዲህ በመሆን እያሉ ናኛ እየሰጡ ነው ያሉ። አቶ አቶ ተስፋይ በላይስ እንዲህ እንደሚደርስባችሁ እንዲህ እንደሚመጣ የምታውቁት ነገር ነበር? እረ ምንም አልነበረም በእውነቱ እኔ ጎንደር ከዛ ከተወለድኩበት ከትግራይ የበለጠ አርጌ ነው ማ አስተሳሰባቸው ከዚያ ያለ ለህብረተሰቡ በፈጭር ስለን ስለ ሰራተኛ መሆኔ የሚያደንቁ ሞራል የሚሰጡ አካባቢ ያሉ ብቻ ነው ማውቀውኒ እንጂ ይሄን ይመጣል ምንም አላወቅኩም። ያወቁት ነገር የለም በወቅቱ። ያኔ ግርግር በነበረበት ጊዜ ቪኦኤ ያነጋገራቸው ስለ ወደመው ንብረትና ስለ ወደመው ሆቴል ሲናገሩ ምን ብለው ነበር? እነዚህ ሆቴል ባለቤቶች ወይም ደግሞ እነዚህ ሆቴሎች ደህንነት መጥተው የሚያርፉባቸው ባለቤቶች ደግሞ የመንግስት ሰላዮች ናቸው የወልቃይት ህዝብ የማንነት ጥያቄ ባነሳ ጊዜም እንቅፋት እየሆኑ የነበሩ ሰዎች ናቸው በተደጋጋሚ ማስጠንቀቂያ ተሰጥቷቸው ያልተቀበሉ ናቸው የሚል አስተያየት ሰጥተው ነበር። እርስዎ በእርግጥ የመንግስቱ ሰላይ ነዎት? አቶ ተስፋይ በላይ እንዳሉት ቢሆን ኖረማ ቤት እንደዚህ ያልዘረፈም ነበር። ሰላይ ቢሆንማ መከላከያ ይኖረኝ ነበር፣ ፋቅ ጠብቅ ነበር። እኔ ግን ያለ ስራ ሌላ የማውቀው ነገር የለኝም። ቤቴን አይቶ ሰርቶ ለምን ይበላ ብሎ ቀናተኛ ውሎብኝ ነው። እኔ ይሄ ዝም ብሎ ስም ማጥፋት እኔ ለማጥፋት የተደረገ ነው እንጂ መሳሪያ ያለው ሰው እኮ አልተደፈረም። እኔ ግን ከስራ ውጭ ሌላ ምንም ነገር ስለማላውቅ ያው ሆነ ብለው እንዳለ ንብረቴን ዘርፈውታል። የፈለጉትን ስራ ሰርተዋል። ምን ላደርግ? ምንም አሁንም መንግስት ስንዴና ይቶ መስያን እንድትሰጠኝ ምን እንደሚያደርግ ነው የምጠብቅ እንጂ፣ ሰላይ የሚባለው ነገር እኔ የማውቀው ነገር የለም። ወይዘሮ ሸዊት አንቺስ በዚህ መልኩ የቀረበውን አስተያየት እንዴት ነው የምታዩ? አንቺ የመንግስት ሰላይ ነሽ። እኔ በዚህ ላይ በጣም ነማዝ ነው፣ በጣም በጣም ነማዝ ነው። ለምን እኛ የመንግስት ሰላይ አይደለንም። የጎንደር ከተማ አኒ ነጋዴ ነዋሪ፣ ነጋዴ እንጂ የመንግስት ሰላይ አይደለንም። ይህ ማንንም ያውቀዋል። ማንንም እንዲህ የሚሉት አውቀው ስም ለማጥፋት ሊሆን ይችላል። አላውቅም እንጂ በተአምር ማንም ያውቃል። ለራሴ ስለ ፖለቲካም ማውቀው ነገርም የለም ሰርቼ ከመብላት ውጭ ልጆችን ከማሳደግ ውጭ ማውቀው የለም ስለ ፖለቲካ። ይህን የሚሉትን ነገር ስህተት ነው። ውለው አድረው ነገ ጠዋት ይደርሱበታል። እነሱ ራሳቸው እንዲህ ያሉት ያፍራሉ፣ ይደርሱበታል። አሳፋሪ ነው። አሁን እያሉት ያሉ አሳፋሪ ነው። አሁን ብዙ ንብረት ወድሞባችኋል። የመንግስት አካላት ስለዚህ ጉዳይ አነጋገሯችሁ ያሏችሁ ነገር አለ? ለወደፊቱስ ደህንነት ይሰማችኋል? አግኝተውናል። የከተማ ከንቲባችንም የክልልም፣ ከሁሉም መጣው አነጋግረውናል። ምንም ችግር እንደሌለ ታስቦበትና ሆነ እንዳልሆነ ድንገተኛ እንደሆነ አጥናንተውናል። ምንም ችግር የለም ለወደፊቱ ምንም ችገር የለም ብለውናል። የወደማባችሁ ንብረቶች በወጭ ደረጃ የያዙትና ችግር የለም ብለውናል። ለወደፊቱስ ደህንነቴ አስተማማኝ ነው ብለሽ ታስቢያለሽ? አቶ ተስፋዬ፣ እኔ ያው ስልክ ደውላ ባለቤቴ መጥተው የቀበሌ ፖሊስ አይዛችሁ ብለው ብለውኛል፣ ብላኛለች። ከዛ በኋላ ደግሞ የከተማ መስተዳደሮችም የክልልም መጥተው ጠይቀውናል፣ አይዛችሁ ብለውናል ብላ ነግራኛለች። እና የጠፋችሁ ንብረት ደግሞ በዝርዝር መዝግቡ ብለውናል ብለው እየመዘገቡ ነው ያሉ። አሁን ግን እንደ ድሮው ደህንነት ይሰማዎታል? በኋላ ነው የሚታወቀው። ለምን እኔ የሚገርማችሁ ነገር ልጅ ይዤ ነው ወደ በረሃ የሄድኩ ልጁ ከመንገድ ሙተዋል። እሱ ይሸፍተዋል ተብሎ ነው የሚወራ እዛ አካባቢ አሉባልታዎች አሉ። እንደዚህ የመሰለ ነገር ነው ያለ። ህዝብ ግን እሪ እያለ ነው። በሙሉ የጎንደር ህዝብ እየደወለልኝ አይዞ፣ ሀቁን ቀስ ብሎ ይወጣል፣ አይዞ አንተ አት ሰብ አትጨነቅ ብሎ ሞራል እየሰጠኝ ነው ያለው የጎንደር ህዝብ። እንግዲህ እንደ ህዝብ ከሆነ እንደ ህዝብ ከሆነ መንግስቱ እንግዲህ ምንም እንችላለን። መንግስቱ ግን ካልጠነከረ፣ የህዝቡን ሁኔታ አስቦ ጥነ በጥንካሬ አገሩን ካልጠበቀ እንደ እምን እስከምሆን ህይወቴ የስከምጣ ባህል ልኖር አልችልም። መንግስቱ ግን እንደ ህዝቡ አሁን ሞራል እንደሚሰጠን ከሆነ ጠንክሮ ከተማው ጠንክሮ ካስተካከለው እኖራለሁ። ሀገሬ ነው ኢትዮጵያ ነው። እንደዛ ካልጠነከረ ግን ያው እንዴት ያው መሸሽ ነው እንጂ ምን ሙነር ይባላል ብለ ነው። ጥሩ አቶ ተስፋይ በላይ እና ወይዘሮ ሸዊት አባዲ የጎንደር ከተማ ውስጥ የሆቴል ባለቤቶች፣ የደረሰባችሁ የንብረት ውድመት አዝናለሁ። ለሰጣችሁኝም ቃለ መጠይቅ አመሰግናለሁ። እናመሰግናለን ገብሬ፣ እኛም እናመሰግናለን። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ1922ና 25 ሜትር ባንዶች እንዲሁም በናይልሳት በየቀኑ ከሚ3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። ያስተናገድናችሁ አሉላ ከበደና አዲሱ አበበና አቀናባሪያችን ንጉሥ ታምሬ ተተኪው የስርጭት መሐንዲስ ግሬግ በርንስ እንዲሁም ከእለቱ ወና አዘጋጅ ትስታብላቸውና ከተቀሩ ባልደረቦቻችን ጋር በዚሁ እንሰናበታለን። ነገረቡ ከሚ3 ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንመለሳለን። አሁን የት Setiap ketika telah penyabab gurul salam dan ada rumah.